የዜና መጽሔት። ቀደም ሲል እንደተገለጸው አድማጮች፣ ዛሬ ሀገር አቀፍ የአስረኛ ክፍል ፈተና ተጀምሯል። ቀዳሚው ዘገባ ወደ ቤንሻንጉል ይወስደናል። አብዛኛው አካባቢ በኮማንድ ፖስት ስር የሚገኘው ቤንሻንጉል ክልል የዘንድሮ የሀገር አቀፍ ፈተናዎች በተለያዩ ትምህርት ቤቶች እየተሰጠ ነው በግጭቶች ምክንያት ከትምህርት ጊዜያቸው ዘግይተው የጀመሩ ትምህርት ቤቶች ዝግጅቱ ተጠናቆ እየተፈተኑ እንደሆነ ከአሶሳ ዘጋቢያችን ነጋሳ ደሳለኝ በላከው ዘገባ ገልጿል። የቤኒሻንጉል ጉሙዝ ክልል አብዛኛው አካባቢዎች በኮማንድ ፖስት በሚጠበቁበት በዚህ ወቅት የዘንድሮ የአገር አቀፍ ፈተናዎች በክልሉ በሚገኙ ሰማንያ በሚሆኑ የሁለተኛ ደረጃ ትምህርት ቤቶች በመደበኛና በግል የአስረኛ ክፍል ተማሪዎች ፈተና እየወሰዱ ይገኛሉ። በበርካታ አካባቢዎች ተፈጥሮ በነበረው ግጭቶችም ከመደበኛ የትምህርት መርሃ ግብር ዘግይቶ የጀመሩ የቀማሺ ዞን ወረዳዎችና የማኦኮሞ ልዩ ወረዳ ትምህርት ቤቶች ዝግጅታቸውን በማጠናቀቅ የአገር አቀፍ ፈተና እየወሰዱ እንደሆነ የቤኒሻንጉል ጉሙዝ ክልል የትምህርት ቢሮ አስታውቋል። ተማሪዎች ሰላም ሰላማዊ በሆነ መንገድ ብሔራዊና ክልል አቀፍ ፈተናዎችን እንዲያጠናቀቁ እስከ ወረዳ ትምህርት ጽህፈት ቤት ድረስ እገዛ የሚያደርግ ኮማንድ ፖስት መቋቋሙን የክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ የሆኑት አቶ ምትኩ ዘነበ ተናግረዋል። የፈተናው ጅማሬና እስከ መጨረሻ ድረስ ያለውን ሁኔታ በሰላም ጀምሮ በሰላም ለማጠናቀቅ የፈተና አስተዳደር ንቅናቄ ተካሂዷል። ይሄ የፈተና አስተዳደር ንቅናቄ ዋነኛው ዓላማው እንደ ቤኒሻንጉል ጉሙዝ ክልል ያለው ነባራዊ ሁኔታ ይመስላል። ፈተናውን በምን አግባብ ተጀምሮ በምን አግባብ መጠናቀቅ አለበት የሚለውን ትኩረት ያደረገ እና አጠቃላይ የፈተናውን ዲስፕሊን በተመለከተ ትኩረት አድርጎ ከወረዳ የመጡ የትምህርት ባለሙያዎች ያሉበት የጸጥታ ኃይሉ ፖሊስ፣ ግብ መከላከያ ጨምሮ የተካሄደ ኮማንድ ፖስት ነው ንቅናቄ ነበረ። ልክ ይህ ንቅናቄ እንዳጠናቀቅ በክልል ደረጃ የተቋቋመ ኮማንድ ፖስት አለ። ይሄ ኮማንድ ፖስት አጠቃላይ የፈተናውን ስራ የሚፈትሽ ነው፣ የሚገመግም ነው፣ የሚመለከት ነው። ፈተናው ከአዲስ አበባ ተጭኖ እስከ ፈተና ጣቢያ ፈተና ጣቢያ የምንለው ትምህርት ቤት ድረስ እስከሚደርስ ድረስ ያለውን ሁኔታ የሚከታተል ችግር ሲፈጠር እዛ ወዲያው ችግሩን ለመፍታት የሚሰራ አደረጋጌት ነው ኮማንድ ፖስት የምንለው። ስለዚህ ቀደም ሲል ኮማንድ ፖስቱ ሲደራጅ በክልሉ ርዕሰ መስተዳድር የሚመራ እንደ ክልል በክልል ደረጃ የሚቋቋም ኮማንድ ፖስት አለ። በወረዳ ደረጃ የሚቋቋም ኮማንድ ፖስት አለ። በቶቴ ደረጃ የሚቋቋም ኮማንድ ፖስት አለ። እንግዲህ አሁን ዘንድሮ ለየት የሚያደርገው በአንዳንድ አካባቢዎች እንደ ክልላችን ችግሮች መከሰታቸው ይታወቃል። ከዚህ ጋር በተያያዘ ይህንን ችግር ትሪት አድርጎ ያለ ሁኔታ ትሪት አድርጎ ተማሪዎቹ በሰላም በመልካም ስነ ልቦና እንዲፈተኑ ለማድረግ ኮማንድ ፖስቱ ቀደም ሲል የራሱ እቅድ አዘጋጅቶ ስራ ጀምሯል። አሁን ችግር አለባቸው እንግዲህ ብለን በምንጠቅሰው እናንተም እንደምታውቁት በተለይ ካማሺ ዞን በዛ ስር ባሉ ወረዳዎች እንደዚሁም በቅርብ ደግሞ በተከሰተው መተከል አካባቢ ዳንጉርና ማንዱር አካባቢ ላይ ችግሩ ተፈጥሯል። በተለይ ዛ አካባቢ ላይ ልዩ ትኩረት ሰጥቶ የፈተናው ጅማሮ በሰላም ተጀምሮ በሰላም ሚጠናቀቅ ኮማንድ ፖስቱ ልዩ ትኩረት አድርጎ እየሰራ ነው የሚገኘው። በዛሬ ሁለት ብሔራዊ ፈተና ከወሰዱት አንዱ በማወኮሞ ልዩ ወረዳ የቶንጎ ሁለተኛ ደረጃ ትምህርት ቤት ተማሪ ጻድቅ በተለያዩ የማካካሻ ትምህርቶች በመታገዝ የዘንድሮውን ትምህርት ማጠናቀቁን ይናገራል። ማካካሻ ትንሽ ተወስደናል። ፈተና ውስጥ ማውራት አሪፍ ነው። አዎ ትንሽ የሚመጣው መልስ እናያለን። እንጂ በአሶሳ ከተማ ያነጋገርኳቸው የኢንዚ እና የአሶሳ ሁለተኛ ደረጃ እና መሰናዶ ትምህርት ቤት ተማሪዎች በበኩላቸው ጥሩ ዝግጅት ማድረጋቸውንና የፈተና አሰጣጥ ሂደቱ ሰላማዊ ነበር ብለዋል። ኢየሩሳሌም ኪዳን ይባላለሁ። ከኢንዚ መሰናዶ ትምህርት ቤት ነው የመጣሁት የዛሬ ማትሪክ ፈተና በጣም ጥሩ ነበረ በጥሩ ሁኔታ ሳንጨናነቅ ተፈትነን ጨርሰናል መምህራኖች ና ቤተሰቦቻችን ደግሞ መምህራኖች በመማር በማስተማሩ ሁኔታ ላይ ድጋፍ አድርገውልናል በጣም ቤተሰብም ደግሞ እንድናጠና ጊዜ እያመቻቸልን ስራ ሳንሰራ በስርዓት እንድናጠና ረድቶናል። መቤት ሞላ ባላለው የአስረኛ ክፍል ተማሪ ነኝ። ያው አሪፍ ነው ዝግጅቱም ጥሩ ዝግጅት አድርገናል። ያው ለፈተና በሚያዘጋጅ መልኩ አብረን በጋራ የሆነን ኤክሰርሳይሶችን እየሰራ ምናምን አብረን ስናነብ ነበር። በዘንድሮው የሀገር አቀፍ ፈተና በክልሉ በሚገኙ የአስረኛ ና አስራ ሁለተኛ ክፍል ትምህርት ቤቶች ሀያ አንድ ሺህ አምስት መቶ ሰባ አንድ ተማሪዎች የሚወስዱ ሲሆን በክልል ደረጃ የሚዘጋጀውን የስምንተኛ ክፍል ፈተና ደግሞ ሀያ ሺ ዘገባ 197 ተማሪዎች የሚፈተኑት ይሆናል። ለዲደብሊው ዘገባ ነጋሳ ደሳለኝ አሶሳ። አድማጮች ቀደም ሲል እንደተገለጸው አገር አቀፍ የአስረኛ ክፍል መልቀቂያ ፈተና ዛሬ በመላ ኢትዮጵያ መሰጠት ተጀምሯል። በአማራ ክልልም ፈተናው መሰጠት መጀመሩ ቢነገርም ከ7000 በላይ ተማሪዎች ከዛሬ ጀምሮ የሚሰጡትን የአስረኛ የስምንተኛና የአስራሁለተኛ ክፍል መልቀቂያ ፈተናዎች እንደማይፈተኑ የአማራ ክልል ትምህርት ቢሮ አስታውቋል። ወላጆችና ተማሪዎች በምዕራብ ጎንደርና ማዕከላዊ ጎንደር ተፈጥረው በነበሩ ግጭቶች ምክንያት ተማሪዎቹ ትምህርት ማቋረጣቸውን ተናግረዋል። ከባህር ዳር ዓለምነው መኮንን ዝርዝሩ ልኮልናል። ዛሬ የተጀመረው የአስረኛ ክፍል ፈተና በአማራ ክልል ለፈተና በተዘጋጁት ትምህርት ቤቶች ሰላማዊ በሆነ መንገድ መጀመሩን የአማራ ክልል ትምህርት ቢሮ አስታውቋል። በባህር ዳር ከተማ በሚገኙ አስፈታኝ ትምህርት ቤቶች እንደተመለከትኩት ተማሪዎች በፖሊስ ፍተሻ እየተደረገላቸው ወደ ፈተና አዳራሾች እየገቡ ሰላማዊ በሆነ መንገድ ሲፈተኑ ውለዋል። የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ሙላው አበበ እንዳረጋገጡልኝም በመላው የክልሉ አካባቢዎች ፈተናው በመልካም ሁኔታ እየተካሄደ ነው። ይህ በእንዲህ እንዳለ በቅርቡ በምዕራብና ማዕከላዊ ጎንደር ዞኖች ያነጋገርኳቸው ተማሪዎች በአካባቢው ተፈጥሮ በነበረው ግጭት ትምህርት ማቋረጣቸውን ለፈተናም እንደማይቀመጡ ለዶቸ ቬለ ዲ ደብሊው ተናግረዋል። በረሻው ምክንያት ስምንት ጉንትር ትምህርት ቤት ምንም አልተባልንም። ስምንት ያፍል ፎርም አልተሞላም ና ለላመን ነው የሚጀምሩ ምናምን ተባልን

የተማሪ ወላጆችም መንግስት ተፈናቃዮችን መልሶ ለማቋቋም የሚያደርገው ጥረት መልካም ቢሆንም የትምህርት ተቋማትን በማደራጀት ተማሪዎች ትምህርት እንዲቀጥሉ ማድረግ እንዳለበት ይናገራሉ። የልጆቻችን ትምህርት ማቋረጡ ግን መንግስት ይኸው ብሎ ጨምሮ ማሳለፍ በመሆኑ እሷ ላይ ነው ኛውም ማህበረሰብ ከዚኛውም ማህበረሰብ አንድ ግር ሙናችሁ ስሉ ልንባካችሁ የቢሮው ምክትል ኃላፊ አቶ ሙላው አበበ እንዳረጋገጡት በወቅቱ በአካባቢው ተፈጥሮ በነበረው ግጭት ትምህርት ቤቶች በመዘጋታቸውና በመፈራረሳቸው በሺዎች የሚቆጠሩ የአስረኛና የ12ኛ ክፍል ተማሪዎች ለፈተና አይቀመጡም። በተለይ በማዕከላዊ ጎንደር እና በምዕራብ ጎንደር አካባቢ ካሉ በነበረው ችግር ግጭት ትምህርት ቤቶች ተዘግተዋል። እዚ አካባቢ ላይ መፈተን የሚገባቸው ግን በግጭቱ የማይፈተኑ ተማሪዎች አሉ። በዚህ በሁለተኛ ደረጃ ላይ አስረኛ ክፍል 2600 የሚሆኑ ተማሪዎች ናቸው። 12ኛ ክፍል ደግሞ ወደ 1400 የሚሆኑ ተማሪዎች ፈተና ይፈተናሉ ብለን ነው እኛ ስንጠብቅ የነበረ ስ ወደ 3500 አካባቢ የሚሆኑ ተማሪዎች ይኖራሉ። በተመሳሳይ በቀጣይ ሳምንት ለሚካሄደው የስምንተኛ ክፍል ክልላዊ ፈተና በርካታ ተማሪዎች ለፈተና እንደማይቀመጡ ነው ምክትል ቢሮ ኃላፊው ጨምረው የተናገሩት። በመጀመሪያ ደረጃም እንደዚሁ ብዙ ትምህርት ቤቶች በግጭቱ ምክንያት ተዘግተዋል። እነዚህ ከስምንተኛ ክፍል ወደ 3400 ተማሪዎች ይፈተናሉ ብለን ነው የምንጠብቅ የነበረ ከዚህ ቦታ ላይ እዚህ ቦታ ገብተዋል እንዲ ብሏል የሚል ነገር መረጃ ባለመምጣቱ እኛ ምኑ የምንወስደው የወሰድ ነው፣ ወደ 3400 ተማሪዎች ፈተና አልተቀመጡም ብለን ነው የምንወስደው። በዚህ አመት ትምህርት ያቋረጡትም ሆነ ለፈተና ያልተቀመጡ ተማሪዎች በቀጣዩ አመት እንደገና ተመዝግበው በአዲስ መልክ ትምህርታቸውን ወስደው ፈተናውን እንደሚፈተኑም ተናግረዋል። በቀጣይ ስናቅድ እቅድ ስንይዝ የተለያዩ ነገሮችን በምን መንገድ ነው እነዚህ ልጆች በሚቀጥለው አመት ማስተናገድ የሚገባን ብለን ስናቅድ ይህንን ቁጥር ይዘን ነው ነው እንቀሳቀስ ያለብን ነብረና የያዝ ነው። ቁጥሩ የመቀነስ እንትን ሊኖር ይችላል፣ ግን እሱ እየተጣራ የሚሄድ ነው። ይህ ተማሪዎች በዚህ አመት ፈተና የማይወስድ ናቸው። የትምህርት ቤቶችን ምንትን ስንል ሁለተኛ ደረጃ አምስት ትምህርት ቤቶች ናቸው ፈተና የማይሰጥባቸው። ይሄ ማዕከላዊ ጎንደር ላይ ያለ ያለ ምዕራብ ጎንደር ላይ ከስምንተኛ ክፍል ላይ ነው እንጂ ሁለተኛ ደረጃዎች በሙሉ እነሱ ያስፈትናሉ። ዛሬ የተጀመረው አገር አቀፍ የአስረኛ ክፍል ፈተና የፊታችን ረቡዕ የሚጠናቀቅ ሲሆን የ12ኛ ክፍል ደግሞ ሐሙስ ይጀምራል። የስምንተኛ ክፍል ክልል አቀፍ ፈተና ደግሞ የ12ኛ ክፍልን መጠናቀቅ ተከትሎ የሚሰጥ እንደሆነ አገር አቀፉ የፈተናዎች ድርጅት አስታውቋል። በአማራ ክልል 804 ሺህ ተማሪዎች ለስምንተኛ ለአስረኛ እና ለ12ኛ ክፍል ፈተና ይቀመጣሉ። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር ዛሬ የተጀመረው የአስረኛ ክፍል ተማሪዎች ሀገራዊ ፈተና በትግራይ ክልል በተረጋጋ ሁኔታ እየተሰጠ መሆኑን የክልሉ ትምህርት ቢሮ ገለጸ። ዘንድሮ በትግራይ ክልል 223 ሺህ ተማሪዎች ሀገራዊና ክልላዊ ፈተና ይወስዳሉ። ከእነዚህ መካከል 89 ሺህ ተማሪዎች የአስረኛ ክፍል ተፈታኞች ናቸው። በመቀለ ሀገራዊ የአስረኛ ክፍል ፈተናን እየተፈተኑ ዘጋቢያችን ያገኛቸው ተማሪዎች የተሻለ ውጤት ለማምጣት ረዥም ቅድመ ዝግጅት ማድረጋቸውን ተናግረዋል። ሚሊዮን ኃይለስላሴ ከመቀሌ ዘገባ አለው። የትግራይ ክልል ትምህርት ቢሮ መረጃ እንደሚያመለክተው በያዝነው ዓመት በክልሉ 223 ሺህ ተማሪዎች በኢትዮጵያ ደረጃ እንዲሁም በትግራይ ክልል የሚዘጋጀው የ12ኛ፣ 10ኛ እንዲሁም 8ኛ ክፍል ፈተናዎች ይወስዳሉ። ዛሬ በተጀመረው ሀገራዊ የ10ኛ ክፍል ፈተና 89 ሺህ ተማሪዎች በትግራይ ክልል ፈተናው መውሰድ ጀምረዋል። ወደ መሰናዶ ወይም ቴክኒክና ሙያ ትምህርት ለመግባት ማሟያ የሆነው ይህንኑ ፈተና ተማሪዎች የተሻለ ውጤት ለማምጣት ለረዥም ጊዜ ይዘጋጁበታል። በዛሬው ዕለት በመቀለ የ10ኛ ክፍል ሀገራዊ ፈተና ሲወስዱ ያገኘናቸው ተማሪዎች ስለ ፈተናው ያነጋግረ ናቸዋል። ስሜ ሳሌም ይባላል። የአስረኛ ክፍል ተማሪ ነኝ። ፍትነው አይነት ፈተና ደግሞ አማርኛና እንግሊሽ ሲሆን ፈተናው አሪፍ ነበር። ማለት ምንም አይከብድም ብዙም አይደለም። አርምቼር በመሆኑም ደግሞ ኩረጃን እንድንጠየፍ አድርጎናል። እሱንም ሀሳብ ደግሞ በጣም እንደግፈዋለን። የነበረውን ችግር ጊዜ እያጠረን ነበር። ስሜ ሚካስ ቦይተም ባላለው። ፈተናው እጅግ በጣም ጥሩ ነበር። ጥያቄዎቹም በጣም ጥሩ ነበሩ፣ ለተማሪው የሚፈትኑ ነበሩ። ጤት እኔ በበኩል የምጠብቀው እንደ ሁሉም ተማሪ ስትሬት ኤ ነው የምጠብቀው እሱም ማምጣት ችሎት እንዳለኝም አምናለሁ። በትግራይ ክልል ትምህርት ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ዳኛው አይጠገብ የአስረኛ ክፍል ሀገራዊ ፈተና ከመጀመሩ አስቀድሞ ረዥም ጊዜ የወሰደ ቅድመ ዝግጅት ሲደረግ መቆየት ይገልጻሉ። ፈተናውን ከመጀመሩ በፊት እንደ ትግራይ ክልል ትምህርት ቢሮ ኮማንድ ፖስት በማቋቋም ከክልል ጀምሮ እስከ ትምህርት ቤቶች ኮማንድ ፖስት በተጠናከረ መልኩ እንዲካሄድ እየተደረገ ነው። ቅድመ ዝግጅቶቹ ፈተናውን ከአግራቀፍ ማለትም ከአዲስ አበባ በልዩ ጥበቃ ኃይል ወደ ወረዳዎች ወጥቶ በእያንዳንድ ፖሊስ ጣቢያ እንዲቀመጥ ነው ነው የተደረገው። ዋናው የፈተናው አስተዳደር ደግሞ በሚመለከት በየደረጃው ያሉ የትምህርት አመራሮች በተለይ ደግሞ ለወረዳ ትምህርት ቤት ጽሕፈት ቤት ኃላፊዎች አስቀድሞ ይህንን ፈተና በሚመለከት በቂ የሆነ ኦሪየንቴሽን ተሰጥቷል። ወደ ስራ የገባ ነውን በዛው ነው። ከዛ ቀጥሎ ቺፎች አሉ ማለት የፈተና ጣቢያ ኃላፊዎች፣ ሱፐርቫይዘሮች ና ፈተናችን በየደረጃቸው ለነሱም ኦሪየንቴሽን ተሰጥቷል። በፈተና አስተዳደር በተለይም ከኩረጃ ጋር ተያይዞ የሚነሱ ችግሮች ለመቅረፍ ትኩረት ተሰጥቶ ሲሰራ መቆየቱ አቶ ዳኛው ይጠገብ ጨምረው ይገልጻሉ። በተለይ ደግሞ ለመኮራረ ምክንያት የሚሆኑ ፈታኝ መምህራን ናቸው። በእነዚህ መምህራንም በማያወላዳ መልኩ መምህራኖችም እርምጃ መውሰድ ዘንድሮም የግል ትምህርት ቤቶች በተለይ እንደ ትግራይ ክልል አብዛኞቹ የግል ትምህርት ቤቶች በመቀሌ አካባቢ ነው ያሉት። ለዚህም ሁሉም የግል ትምህርት ቤቶች እዚህ አፄ ዮሐንስ መሰናዶ ትምህርት ቤት እንዲፈተን ነው የተደረገው። አንደኛ ነው። ሌላው ደግሞ አንድ ተፈታኝ በአንድ ወንበር እንዲፈተን ነው የተደረገው። ከፈተናዎቹ ጋር ተያይዞ በትላንትናው ዕለት ለመገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለፈተናው ረዥም ቅድመ ዝግጅት መደረጉ በመግለጽ ተማሪዎች በተረጋጋ መንፈስ ፈተናው መስራት እንዳለባቸው ጠቁመዋል። በዛሬው ውሎ ሶስት የትምህርት አይነቶች ለፈተና የቀረቡ ሲሆን ከሁለት ቀን በኋላ ሀገራዊው የአስረኛ ክፍል ፈተና ይጠናቀቃል ተብሎ ይጠበቃል። ለዲ ደብሊው ዘገባ ሚሊዮን አሽላሴ መቀለ። ተከታዩ ዘገባ አድማጮች ሱዳንን ይመለከታል ላለፉት ሶስት አስርት ዓመታት ሱዳንን የገዙት ኦማር አልበሽር በህዝባዊ አመፅ ከስልጣን ከተነሱ ወዲህ ሀገሪቱ በፖለቲካ ቀውስ መረጋጋት ርቋታል ድርድሮች ተቋርጠው መንበራቸውን የያዘው ወታደራዊ ምክር ቤት በተቃዋሚዎቹ ላይ የኃይል እርምጃ መወሰዱ ተቃውሞና አድማውን አጠናክሮታል መንበሩን ለሲቪል አስተዳደር እንዲለቅ ግፊት የጸናበት ወታደራዊ ምክር ቤት በሀገሪቱ ለሚታየው የፖለቲካ ቀውስ መባባስ ተቃዋሚ ኃይሎችን ተጠያቂ እያደረገ ነው። አዲስ አበባ ላይ የተረጋጋሽ ሱዳንን አስፈላጊነት በሚመለከት በፍሬደሪሽ ኤበርት ተቋምና በኢትዮጵያ የውጭ ጉዳይ ሚኒስቴር አስተባባሪነት ውይይት ተካሂዷል። ጌታቸው ተድላ ኃይለ ጊዮርጊስ ዘገባ አለው። በሱዳን የሀገሪቱ መሪ አልበሺር ከስልጣናቸው ከተወገዱ ወዲህ በሀገሪቱ መረጋጋት ባለመስፈኑ የአፍሪካ ህብረት የአቋም መግለጫ ከሰሞኑ ማውጣቱ አይዘነጋም። የጀርመኑ ፍሬድሪሽ ኤበርት ስቲፍቱንግ እና የውጭ ጉዳይ ሚኒስቴር በጋራ ባለሙያዎችን አሰባስበው በሱዳን ባለው ሁኔታና በወቅታዊ ጉዳዮች ላይ አወያይተዋል። ከአማኒ አፍሪካ ተመራማሪ ዶክተር ሰለሞን ደርሶ ከአፍሪካ ህብረት አባልነት ሰስፔንድ የምትደረግበት ሁኔታ ተከስቶ ነበረ። ያንንም ተከትሎ ነው ወጣው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውሳኔ። በተለይም ደግሞ ለወታደራዊ ኃይሉ ወደ ሲቪሊያን ኦቶሪቲ ስልጣን አሳልፎ እንዲሰጥ የቀን ጊዜ ሰጥቶት ነበረ። በዛ የቀን ጊዜ መሰረት ተቃዋሚ ኃይሎችና በወታደራዊ ኃይሉ መካከል ድርድሮች ሲካሄዱ ነበረ። በዛ ድርድር ሂደት የተወሰነ ደረጃ ሄደው የተወሰነ መግባብ ላይ የደረሱ የነበረ ሆኖ ሳለ ነገር ግን መጨረሻ ላይ እንደ አውሮፓውያን አቆጣጠር አሁንም በሶስት ጁን በተከሰተው ክስተት ምክንያት ያ የደረሱበት ስምምነት ሁሉ እንዳለ ፉርሽ የሆነበት ሁኔታ ተከስቷል። ብዙ ሰዎች ሰላማዊ ሲቪሊያን ህዝቦች የተገደሉበት ክስተት ነው የሆነው። ከሰሞኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሽምግልና ወደ ሱዳን አቅንተው እንደነበረ እና ውጤቱንም በሚመለከት ዶክተር ሰለሞን አስተያየታቸውን አካፍለውናል። ተስፋ የሚጭር ሁኔታን ሰጥቷል። ይኸውም ተስፋ ምንድን ነው? እነዚህ ተደራዳሪ ወገኖች ተመልሰው ለድርድር ይቀጥላሉ የሚል ተስፋ አጭሮ ነበረ። ነገር ግን አሁን እሳቸው ከሱዳን ከተመለሱ በኋላ ከእሳቸው ጋር ኢትዮጵያ ኤምባሲ ካርቱም ላይ አድርገው የነበሩ የሲቪሊያን አክተሮች የታሰሩበት ሁኔታ ከዛም ባሻገር ደግሞ ሰዎች የሚታሰሩበት ትላንትናም፣ አሁን የአንድ ነው ወይ ሁለት ሰዎች የሞቱበት ሁኔታ እየቀጠለ ነው ያለ። ይሄ እሳቸው ያነሳሱት የድርድር ሁኔታ እስከ ምን ድረስ ነው የሚሄደው፣ ይሳካለታለሁ የሚለው ነገር ገና ቅርጹና ግልጽ ብሎ የወጣበት ሁኔታ ላይ አደለንም፣ ያለ ነው። ሰዎች መታሰር የለባቸውም። ሰዎች መገደል የለባቸው። ይሄ ኢሚዲየትሊ መቆም አለበት። ይሄ ሲቆም ነው ለመደራደር ተስፋ አለን ብለን እንደምንችለው። ፕራይም ሚኒስተር ዶክተር አብይ አህመድ ሱዳን የሄዱት እንደ ኢጋድ ሊቀመንበርነታቸው አይደለም፣ በኢትዮጵያ ሊደርነታቸው ነው እና ከዛም አኳያ መታየት ያለበት ይመስለኛል። በአፍሪካ ሀገራቱ ከአምሳ ዓመታት በፊት የወታደራዊ አገዛዝ በአብዛኛው የሰፈነባት ዘመን ሲታወቅ አሁን አሁን ራሱ ህብረተሰቡ መብቱንና ሰላሙን የሚጠይቅበት ዘመን መደረሱን እንደ አንድ ከፍ ያለ እርምጃ ሆኖ ይታሰባል ወይ ላልኳቸው ለፖለቲካ ተንታኙ አቶ አብዱል መሀመድ ነው። አፍሪካ ውስጥ ብዙ ለውጥ አለ። አፍሪካ እንደምታውቀው ሀምሳ አራት ሀገሮች ናቸው ያሉት። እነዚህን ሀምሳ አራት ሀገሮች ብትዘረዝራቸው ምናልባት አንድ ሶስተኛ የሚሆኑት ራሳቸውን በደንብ የሚያስተዳድሩ የዲሞክራሲ መስመር የያዙ የእድገት መስመሪያቸው መልካም የሆነ ለወደፊትም ራእያቸው ከዲሞክራሲ ጋር የተያያዘ አንድ ሁለት ሶስቴም ምርጫ አድርገው በምርጫ ውጤት የሚገዙ አንድ ሶስተኛ የሚሆኑ አገሮች አሉ አፍሪካ ውስጥ። አንድ ሶስተኛ የምንሆነው ደግሞ አፍሪካ ውስጥ ያለነው ሀገሮች በጎ ስራ ለመስራት መልካም አስተዳደርን ፕራክቲስ ለማድረግ ኮንፍሊክትን መፍትሄ ለመሻት ሙከራ ያደርጋሉ፣ ግን ሁኔታቸው በተሟላ መንገድ እንዳያደርጉት ያግዳቸዋል እና የሚጨረጨሩ ሀገሮች አሉ አንድ ሶስተኛ የሚሆኑት አንድ ሶስተኛዎቹ ከጦርነት ጋር የተያያዙ ከሙስና ጋር የተያያዙ መልካም አስተዳደር ሊሰፍንባቸው ያልቻለ ሁልጊዜ ህዝባቸውን በማንገላታት ህዝባቸውን የማይሰሙ ምርጫ ሲያደርጉ የሚያጭበረብሩ አገሮች አሉ። እና ስለዚህ አፍሪካ ተቀይራለች ተቀይራለች። ምስል እንደዚህ አይነት አገሮች የሉም የድሮ ጸባይ የሚያንፀባርቁ በጣም ድሮ ሰፍኖ የነበረውን ጸባይ የማያንፀባርቁ አገሮች የሉም ለማለት አይደለም። አሉ እና የዴሞክራቲክ ሬቮሉሽን ኢንሱዳን አርሚው ምርጫ አልነበረው ለተወሰነ ጊዜ ከህዝቡ ጋር ወግኖ በሽሪን ማባረሩ ለመገልበጡ አሁን ከተገለበጠ በኋላ ያለው ችግር ነው። ሰላም ሱዳን ኔ ወጠራት ጌታቸው ተድላ ለጊዮርጊስ ለዲደብሉ ዘገባ ከአዲስ አበባ።